ጣቢያ ነው። በ19 እና በ25 ሜትር ባንድ እንዲሁም በናይል ሳት ከዋሽንግተን ዲሲ በቀጥታ የሚተላለፍላችሁ የማክሰኞ ጥቅምት 18 2012 ዓ ም ዝግጅታችን ጀመረ። ጤና ይስጥልን፣ እንደምናመሻቸው አድማጮቻችን። አስተናጋጆቻችሁን ያዳኝ ፍሳዬና ጤና ይስጥልን፣ ክቡራትና ክቡራን እኔም ሶሎሞን አባተ ነን። የኢትዮጵያ መንግስት የሕግ የበላይነትን ማስከበርና የሕዝቡን ደህንነት የማስጠበቅ ኃላፊነቱን እንዲወጣ የተለያዩ የሃይማኖት አባቶች አሳሰቡ። ግጭቱ ሁላችን ተጎጂዎች እንደሚያደርገን አውቀን አንዳችን የሌላችን ወገንና ድጋፍ እንጂ በጠላትነት የማንተያየ መሆኑን ተረድተን ሁላችንም ፍጹም ወገናዊነትና ቅንነት በማስቀደም በትብብርና በጋራ ልንሰራ ይገባናል። በንባብ ከተሰማ መግለጫ የተቀነጨበ ነው የሰማችሁት። በአብይ ርዕስ ዘገባ ይዘናል። በፌስቡክ ላይቭ አት ቪኦኤ አምሃሪክ ብላችሁ ልትከታተሉን ትችላላችሁ። በአሃዱ ራዲዮ 94 ነጥብ ሶስት ላይም በቀጥታ እንገኛለን አሁን የሰዓቱን ዋና ዋና የዓለም ዜና እናሰማችው በምዕራብ ቀጠና በኢትዮ ቴሌኮም ኃላፊ አቶ ገመቹ ታደሰ ግድያ የተጠረጠሩ ሁለት ግለሰቦች ቁጥጥር ስር መዋላቸውን የነቀምት የከተማ ፖሊስ አስታወቀ ኃላፊው ከትላንት በስቲያ እሁድ አመሻሽ አንድ ሰዓት ገደማ ማንነታቸው ባልታወቅ ግለሰቦች መገደላቸውን ፖሊስ አስታውቋል ናኮር መልካ ፖሊስንና ባለቤታቸውን አነጋግረው ተከታዩን ልኳል። የኢትዮ ቴሌኮም ብራብ ቀጠና ኃላፊ የሆኑት አቶ ገመቺስ ታደሰ በአሰቃቂ ሁኔታ መገደላቸውን ባለቤታቸው ወይዘሮ መሰረቱ እንደሳ ተናግረዋል። የገዛ ስራ ባልደረባው ነገ ወደ አዲስ አበባ ይዘህልኝ የምትሄደው መልእክት አለ ብሎ ወደ ውጪ ሲጠራው አብሮ ሄደው የአምስት ዓመት ህጻን ልጃቸው ባየው ነገር መደናገጡንና እስካሁንም ስጋት ውስጥ መሆኑን ወይዘሮ መሰረት ተናግረዋል። አብረን ውጭ አምስተን ነበረ የገባ ነው። ቤት ገብተን ብዙም ሳንቆይ አንድ ጓደኛው ደውሎ ፖስታ ልስጥ ሲለው እሺ ብሎ ሊቀበለው ይወጣል። ፖስታውን ይቀበለው አይቀበለው የማውቀው ነገር የለኝም። የተኩስ ርምታ ሰምቼ ወደ ውጭ ስወጣ እሱ ወድቆ ተዘርሯል። ተኳሾቹንም አላየዋቸውም። ልጄ ግን ምን ለማድረግ እንዳሰብ አላውቅም ሰዎቹን ተከትሎ ሮጦ ነበር። ባለፈው አመትም የመግደል ሙከራ ባለቤታቸው ላይ መደረጉን ያስታወሱት ወይዘሮ መሰረት ለፖሊስ አስታውቀው ምንም አይነት ምላሽ እንዳላገኙ ተናግረዋል። ስለዛችሁም ሆነ ስለዛቸው የሚያውቁት ነገር እንደሌለም ጨምረው ተናግረዋል። መንግስት የባለቤታቸውን ገዳይ እንዲይዝና ተገቢውን እርምጃ እንዲወስድም ጥሪ አቅርበዋል። የከተማው ፖሊስ ወረዳ ሁለት ጽህፈት ቤት የወንጀል መከላከል ኃላፊ ኢንስፔክተር ተስፋ ቡሸን ከአቶ ገመቺስ ግድያ ጋር ግንኙነት አላቸው ተብሎ የተጠረጠሩ ሁለት ግለሰቦች ተይዘው ምርመራ እየተካሄደባቸው ነው ሲሉ ተናግረዋል። አቶ ገመቺስ ሕይወታቸው ሳያልፍ ወደ ሆስፒታል ይወሰዱ እንጂ ብዙም ሳይቆዩ ሕይወታቸው በማለፉ የገዳዮቹ ማንነት ለመለየት አልተቻለም ብለዋል። አቶ ገመቺስ በወለጋ ዩኒቨርሲቲ በማኔጅመንት የዶክተሬት ድግሪያቸውን እየተማሩ የነበሩ ሲሆን የአንድ ወንድና አንድ ሴት ልጆች አባት ነበሩ። በከተማው ከዚህ ቀደምም በርካታ ግለሰቦችና የመንግስት አመራሮች ማንነታቸው አልታወቀም በተባሉ አካላት ሕይወታቸው ማለፉ ሲዘገብ ቆይቷል። ለአሜሪካ ድምጽ ናኮ ሰይፉር መልካ ካምቦ አመሰግናለሁ። ን አኮር ለዘገባው በዋይት ሃውስ የብሔራዊ ጸጥታ ምክር ቤት የሚሰሩ አንድ ወታደራዊ መኮንን ዛሬ ለተወካዮች ምክር ቤት መርማሪዎች ቃላቸውን እየሰጡ ናቸው። የዩናይትድ ስቴትስ ፕሬዚደንት ዶናልድ ትራምፕ ባለፈው ሐምሌ ውስጥ ዩክሬን በፖለቲካ ተቀናቃኛቸው ላይ ምርመራ እንድታካሄድ መጠየቃቸው እጅግ ስላሳሰባቸው ለኃላፊዎቻቸው ተናግረው እንደነበረ መኮንኑ ተናግረዋል። ምርመራው የሚካሄደው ፕሬዚደንት ትራምፕ ሊያስከስሳቸው የሚችል ጥፋት ፈጽመው እንደሆነ ለማጣራት መሆኑ የሚታወቅ ነው። ፕሬዚደንት ትራምፕ ከዩክሬን አቻቸው ቮሎዲሚር ዜሌንስኪ ጋር በስልክ ሲነጋገሩ ይሰሙ እንደነበረ ሌተና ኮሎኔል አሌግዛንደር ቫይንድማን በጽሑፍ ባቀረቡት ምስክርነት ቃል ገልጸዋል። የስልኩ ጥሪ አሳስቦኛል። አንድ የውጭ መንግሥት በአሜሪካ ዜጋ ላይ ምርመራን እንዲያካሂድ መጠየቅ ተገቢ መስሎ አልታየኝም። ዩናይትድ ስቴትስ ዩክሬንን በምትደግፍበት ምክንያት ላይ ሊኖር የሚችል አመለካከት አሳስቦኛል ሲሉ ለመርማሪዎቹ ቃላቸውን ሰጥተዋል። ዩክሬን በምርጫ ተወዳዳሪያቸው ባይደን እና በልጃቸው ሀንተር ላይ ምርመራ እንድታካሄድ ትራምፕ ሲጠይቁ አሜሪካ ለዩክሬን የመደበችውን የ391 ሚሊዮን ዶላር ወታደራዊ እርዳታ እንዳይሰጥ ዘግይተዋል። ዩክሬን ገንዘቡ ያስፈለጋት በሀገሪቱ ምስራቃዊ ክፍል መገንጠል የሚፈልጉ ሩሲያውያን ጋር ለምታካሄደው ውጊያ ነው ተብሏል። በዩናይትድ ስቴትስ የምርጫ ዘመቻ የፋይናንስ ህግ መሰረት የውጭ እርዳታና መዋጮ መጠየቅ ህገወጥ ተግባር ነው። ሶሪያ ያሉት ከፍተኛ የእስላማዊ መንግስት ነኝ የሚለው ቡድን በአረብኛ አጠራሮ ዳዕሽ መሪዎች ላይ ወረራ እየተካሄደ መሆኑ ታውቋል። በዩናይትድ ስቴትስ የሚደገፈው የሶሪያ ዲሞክራሲያዊ ኃይሎች የአሸባሪ ቡድን ቁልፍ ሰዎችን ለማጥፋት ተከታታይ ወረራዎች እያካሄደ መሆኑን ትላንት ገልጿል። የሶሪያ ዲሞክራሲያዊ ኃይሎች የዳዕሽ መሪ የነበረውን አቡባከር አልባግዳዲንና ቃል አቀባዩ አቡ ሐሰን አል ሙሃጅርን በመግደል ተግባር የረዳ መሆኑ ተገልጿል። የሶሪያ ዲሞክራሲያዊ ኃይሎች ቃል አቀባይ ሙስጣፋ ባሊ ከግድያ የተረፉት የዳዕሽ አማጽያን ከእስር አያመልጡም ሲል በትዊተር ዘቷል። ዩናይትድ ስቴትስ በአሽራ ሶሪያ የነበረውን ግቢ ወራ ወደ ዋናው የዳዕሽ መሪ ሞት ያደረሰውን እርምጃ ለመውሰድ የቻለችው የሶሪያ ዲሞክራሲያዊ ኃይሎች በተጫወቱት አብይ ሚና ምክንያት ነው በማለት አንድ ከፍተኛ የዩናይትድ ስቴትስ የውጭ ጉዳይ ሚኒስቴር ባለሥልጣን ካሞገሱ በኋላ ነው። በዳሽ ላይ ወረራ እየተካሄደ መሆኑን የሶሪያው ዲሞክራሲያዊ ኃይሎች ያስታወቀው። የዩናይትድ ስቴትስ ወታደራዊ ኃይሎች የአይሲስ መሪ አቡበከር አልባግዳዲን ለመግደል ባለፈው ቅዳሜ የወሰዱት እርምጃ ዝርዝር እየወጣ ነው። በአንድ ወቅት ማንም የማይተካከለኝ የሙስሊሙ ዓለም መሪ ነኝ ያለው አልባግዳዲ የዩናይትድ ስቴትስ ልዩ ኃይሎች ሲከቡት አንድ ቱቦ ውስጥ ወይም መተላለፊያ ውስጥ ተደብቆ ነበር። እዚያ ነው ከሶስት ልጆቹ ጋር ራሱን ያጠፋው ተብሎ መዘገቡ ይታወሳል። የአሜሪካ መከላከያ ሚኒስቴር ሪፖርተራችን ካርላ ባብ ከጥቃቱ በኋላ የዩናይትድ ስቴትስ ኃይሎች በስፍራው ስላገኟቸው መረጃዎችና ወደፊት ሊያጋጥሙ ስለሚችሉ ጸረ አይሲስ ጥቃቶች በጥንቃቄ እንደሚንከባከቧቸው ዘግባለች። ትዝታ ብላቸው ተጨማሪ አላት። የዩናይትድ ስቴትስ ኃይሎች በአየር ጥቃቱ አመድ ሆነ የተባለውን የአልባግዳዲ አስከሬን ከተደበቀበት ቱቦ ውስጥ ካወጡ በኋላ ማንነቱን በዲኤንኤ ያረጋግጠዋል። ከዚያ በኋላ ነው በባህር ላይ የቀበሩት። በስፍራው ተገኘ የተባለው እጅግ ተፈላጊ መረጃ የአሜሪካ ኃይሎችና አጋዦቻቸው ለሆኑ የሶሪያ ዲሞክራሲያዊ ኃይሎች ጠቃሚ እንደሚሆን ይታወቃል። ይህ በእንዲህ እንዳለ ፕሬዝደንት ትራምፕ ፊታቸውን ወደ ሌላ የገንዘብ ምንጭ ማለትም ሰሜን ምስራቅ ሶሪያ ወደሚገኘው የነዳጅ መስክ አዙረዋል። ነዳጁን እንወስዳለን። አስታውሱ፣ ይሄን ሁሌም እምላለሁ። ነዳጁን እንጠብቅ። በወር አርባ አምስት ሚሊዮን ዶላር፣ ቀልድ ነው። ነዳጁ የእኛ ነው። የዩናይትድ ስቴትስ መከላከያ ሚኒስትር ማርክ ኤፕስምም የነዳጅ መስኩን መጠበቅ አሁን የዩናይትድ ስቴትስ ኃላፊነት ነው ብለዋል። የዩናይትድ ስቴትስ ኃይሎች ከሶሪያና ከሩሲያ ወታደሮች እንደሚከላከሉትም ጠቁመዋል። የሶሪያ ዲሞክራሲያዊ ኃይሎች እስር ቤቶቹን ስለሚጠብቁ ለታጣቂዎቻቸው፣ እንዲሁም እኛ የአይሰስ ነውጠኞችን ለማሸነፍ ባለን ተልእኮ ስለሚያግዙን እንዲገለገሉበት እንፈልጋለን ብለዋል። የአይሰስ መሪ አልባግዳዲ ላይ ጥቃት ያካሄዱት የዩናይትድ ስቴትስ ወታደሮች ከአካባቢው ሲወጡ ፕሬዚደንት ትራምፕ ጨርሶ ከሶሪያ የአገሪቱን ወታደሮች ለማውጣት ላቀረቡት ሐሳብ ሁኔታውን ለማመቻቸት ሌሎች ወታደሮች ገብተዋል። ተቃውሞ የበረታባቸው የሊባኖስ ጠቅላይ ሚኒስትር ሰዓድ አል ሐሪሪ ከስልጣን እንደሚሰናበቱ ዛሬ አስታውቀዋል። በሀገሪቱ የፖለቲካ ለውጥ እንዲደረግ በመጠየቅ ለሁለት ሳምንታት ያህል ከባድ ጸረ መንግስት ተቃውሞ ሲካሄድ ቆይቷል። ጠቅላይ ሚኒስትሩ በቴሌቪዥን ባደረጉት ንግግር በተቃውሞ ምክንያት ከስልጣን ለመውረድ ለሀገሪቱ ፕሬዚደንት ሚችለውን የስንብት ማመልከቻ ለማስገባት መወሰናቸውን አስታውቀዋል። የስንብት ደብዳቤ ለማቅረብ ወደ ፕሬዚዳንታዊ ቤተ መንግስት እያመራሁ ነው። በብዙ ሺ የሚቆጠሩ ሊባኖሳውያን ለውጥ እንዲኖር ላቀረቡት ፍላጎትና ጥያቄ ምላሽ ነው ብለዋል። ዜጎች ህዝባዊ ሰላምን እንዲጠብቁና የባሰ የኢኮኖሚ ችግር እንዳይደርስ እንዲከላከሉ ጥሪ አድርገዋል። የኢራቅ የጸጥታ ኃይሎች ካርባላ በምትባለው ከተማ በተቃውሞ ሰልፈኞች ላይ ሌሊቱን በከፈቱት ጥቃት ቢያንስ አስራ አራት ሰዎች ተገድለዋል። በመንግሥት ላይ የተነሳው ተቃውሞ አምስተኛ ቀኑን በያዘበት በአሁኑ ወቅት በመቶዎች የሚቆጠሩ ተቃዋሚዎች መቁሰላቸውን የጸጥታ ባለሥልጣናት ገልጸዋል። መንግሥት ከእኩለ ሌሊት እስከ ንጋት 12 ሰዓት ድረስ የሰዓት እላፊ ገደብ ደንግጓል። ተቃዋሚዎቹ ግን ትዕዛዙን ጥሰው ተሰልፈዋል። ትናንት በፖሊስ አባላትና በተቃዋሚዎች መካከል በተካሄደው ግጭት ቢያንስ ሦስት ሰዎች ተገድለው ከመቶ በላይ ቆስለዋል። የዜናው ሰዓት አበቃ። ይህ ከአሜሪካ ድምፅ ሬዲዮ ጣቢያ በአጭር ሞገድ በ19 ሜትር ባንድ በ15330 እና በ15640 ኪሎ ሄርዝ በ25 ሜትር ባንድ በ11720 ኪሎ ሄርዝ እንዲሁም በናይል ሳት ቪኦኤ 24 ላይ ከዋሽንግተን ዲሲ የሚተላልፍላችሁ የማክሰኞ ጥቅምት 18 2012 ዓ ም ምሽት ፕሮግራም ነው። በፌስቡክ ላይቭ አት ቪኦኤ አምሐሪክ እንደዚሁም አሃዱ ራዲዮ 94.3 ላይ በቀጥታ ልታዳምጡን ትችላላችሁ። የተከበራችሁ አድማጮች በሰሜን አሜሪካ የኢትዮጵያ ወንጌላውያን አብያተ ክርስቲያናት ኅብረት ኢትዮጵያ ውስጥ ሰሞኑን በሚስተዋለው ሁኔታ ላይ መልእክት አስተላልፏል። ለሕዝባችን እና ለሀገራችን የሚሆነው መልካም ነገር ሁሉ እንደ ዜጋ፣ እንደ ወገን ያስደስተናል። አብረን ከሕዝባችን ጋር እንደሰታለን። የሚደርሰው ክፉ ነገር ደግሞ በስሜት ከወገኖቻችን ከሕዝባችን ጋር ስለምንጋራ ያሳዝነናል፣ ደግሞ ያስለቅሰናል። የህብረቱ መሪ ፓስተር ግዛው ደርሰናቸው ወደ ኋላ ይቀርባሉ። ሁላችንንም ተሸክማን የምታድረው ሀገራችንን እንዳናቃት አንዱ አንዱ ላይ ነግሶ ለመታየት ከሚደረግ ሩጫ ተቆጥበን ሁላችንም ብቅ ብለን ሀገራችንን ከፍ ማድረግ የምንችልበት የጋራ ታሪክ አብረን የምንጠቅስበት የጋራ ሀዘን ምዕራፋችንን የምንዘጋባቸውን መልካፍቶች መጀመር አለብን ብዬ አስባለሁ። ቢያንስ እኛ እኛንን ግን ልጆቻችን ይህ አይገባቸውም። የእኛ ትውልድ ታሪክ ተብሎ የሚጻፍለት እርስበት የመገዳደል ታሪክ መሆን የለበትም። የእርቀ ሰላም ኮሚሽን ምክትል ሰብሳቢ የትነበርች ነበርች ንጉሴን ነው የሰማችሁት። ቃለ ምልልሳለን በዚህ ምሽት አሁን የዕለቱ አበይት ኢትዮጵያና ዓለም አቀፍ ዜናዎች ወደሚተነተኑበት ወደ መጽሔቱ ክፍለ ጊዜ እንሸጋገር። በቅድሚያ የዕለቱ አብይ ርዕስ ይቀርባል። የኢትዮጵያ መንግሥት የሕግ የበላይነትን ማስከበርና የሕዝቡን ደህንነት የማስጠበቅ ኃላፊነቱን እንዲወጣ የሃይማኖት አባቶች አሳስበዋል። ሰሞኑን በኦሮሚያ የተለያዩ ከተሞች የታየውን ሁከት፣ አለመረጋጋት በተመለከተ መግለጫ የሰጡት የኢትዮጵያ የሃይማኖት ተቋማት ጉባኤ መንግሥት የዜጎችን ደህንነት በእኩልነት በግልጽነትና በታማኝነት የመጠበቅ ኃላፊነቱን እንዲወጣ ጥሪ አቅርበዋል። የአገር መገናኛ ብዙሃንን በምንጭነት ጠቅሳ ያሰናዳቸውን ዘገባ ጽዮን ግርማ በትናንትናው ምሽት በቴክኒክ ችግር ምክንያት ሙሉ በሙሉ ሳይተላለፍ መቋረጡ ይታወሳል። የሃይማኖት አባቶች አስተያየትም ጋር ዛሬ አካታ ቀጥሎ ታሰማናለች። ከጥቅምት 12 2012 ጀምሮ በተከታታይ ቀናት በኦሮሚያ ክልል የተለያዩ ከተሞች በዜጎች ላይ የደረሰው አሰቃቂ ጥቃት፣ ግድያ፣ ሞት፣ ግጭት፣ ንብረት መውደብ እና አለመረጋጋት እጅግ እንዳሳሰባቸው የገለጹ የኢትዮጵያ የሃይማኖት ተቋማት ጉባኤ የበላይ ጠባቂ አባቶች ዛሬ በአንድ ላይ ተሰባስበው በሰጡት ጋዜጣዊ መግለጫ በተፈጠረው ግጭት ምክንያት ህይወታቸውን ላጡ ወገኖች በጥልቅ ማዘናቸውን ገልጸው ለሟች ቤተሰቦችና ወዳጅ ዘመዶችም መጽናናትን ተመኝተዋል። ከቅርብ ጊዜ ወዲህ አገራዊውን ውጥረት ተከትሎ ምንም በማያውቅ ንጹሐን ዜጎች ላይ እየደረሰ ያለው የህይወት መጥፋት በየትኛውም እምነት ተቀባይነት እንደሌለው ገልጸው ድርጊቱ ወንጀል በመሆኑ በአንድነት ሊወገዝ ይገባል ብለዋል። በንባብ በተሰማው መግለጫም የግጭት አዝማሚያው ሁሉንም ህዝብ ተጎጂ የሚያደርግ መሆኑን በመገንዘብ ጥንቃቄ ማድረግ እንደሚገባ ተገልጿል። በኢትዮጵያውያን መካከል መጥፎ ጠባሳ እየጣለ ያለው ይህ ያልተለመደ የግጭት አዝማሚያ ከእምነትም ሆነ ከኢትዮጵያዊ የመከባበርና በሰላም አብሮ የመኖር እሴታችን ጋር በእጅጉ የሚቃረን ስለሆነ ሁላችንም የችግሩን ስፋትና ጥልቀት ተገንዝበን ግጭቱ ሁላችንንም ተጎጆች እንደሚያደርገን አውቀን አንዳችን የሌላችን ወገንና ድጋፍ እንጂ በጠላትነት የማንተያይ መሆኑን ተረድተን ሁላችንም ፍጹም ወገናዊነትና ቅንነት በማስቀደም በትብብርና በጋራ ልንሰራ ይገባናል። አገሪቱ የገባችበትን ውጥረት ወደ ሃይማኖት በመግፋት ጉዳዩን ከሃይማኖት ጋር ለማያያዝ የሚደረገው አካሄድም ፍጹም ተገቢ ያለመሆኑ በመግለጫው ተነስቷል። በሁሉም ሃይማኖቶች የተወገዙ ናቸው። በመሆኑም አሁን አሁን የሚታየው ሀገራዊ ውጥረት ከሃይማኖት ጋር ለማያያዝና ሽፋን ለማድረግ የሚደረገው ሙከራ የየሃይማኖቶች መሠረታዊ አስተምሮ ካለመገንዘብ ወይንም ከጭፍን ወገንተኝነት የመነጨ ስሜት መሆኑን ተረድታችሁ ክርስቲያኖችም ሆናችሁ ሙስሊሞች እርስ በእርስ በመደጋገፍ የየሀገራችሁን የአካባቢያችሁን ሰላምና ሰላም በጋራ ነቅታችሁ እንድጠብቁ በፈጣሪ ስም እንጠይቃለን። የሃይማኖት አባቶቹ ደጋግመው የሰጡት ማሳሰቢያ አገሪቱን የሚያስተዳድረው መንግስት ዜጎቹ ከጥቃት የመከላከል ኃላፊነት እንዳለበት ነው። በዚሁ መግለጫ ላይ ለመንግስት ማሳሰቢያ የሰጡት የኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን ፓትርያርክ ብፁዕ አቡነ ማቲያስ የመንግስት ኃላፊነት ሕዝቦችን በእኩልነት በግልጽነትና በታማኝነት ማስተዳደር በመሆኑ ይህንን ኃላፊነት መወጣት ተገቢ ነው ብለዋል። ኃላፊዎችን አደራ የምንለው ሕጉን ጠብቁ፣ በህግ አስተዳድሩ፣ በስርዓት አስተዳድሩ ህዝባችሁን። ኃላፊነት አለባችሁ፣ ኃላፊነት አለባችሁ እና ይህንን ወደኋላ ማለት አይገባችሁም ነው የምንለው። ህዝቡም ደግሞ ትክክለኛውን መንገድ ሲመሩት መመራት አለበት። የኢትዮጵያ እስልምና ጉዳዮች ጠቅላይ ምክር ቤት ፕሬዚዳንት ተቀዳሚ ሙፍቲ ሀጂ ኡመር ኢድሪስም የህግ የበላይነት በአስቸኳይ እንዲረጋገጥ ካሳሰቡ በኋላ ሁሉም ባለድርሻ አካል ኃላፊነቱን እንዲወጣ ጠይቀዋል። መንግስት ግጭቶች ከደረሱ በኋላ ሳይሆን ገና ሳይባባሱ ከጅምሩ በፍጥነት ማስቆምና የህግ የበላይነትን የማስከበር ኃላፊነቱን ሊወጣ እንደሚገባ አጥብቀው ያሳሰቡት የኢትዮጵያ ቃለ ህይወት ቤተ ክርስቲያን ፕሬዝዳንት ዶክተር ኢያሱ ኤልያስ የህግ የበላይነት መከበር ችላ ሊባል የሚገባው ጉዳይ እንዳልሆነ ተናግረዋል። ህግ የማስከበር ኃላፊነቱን መወጣት ያለበት ህዝቡ በሚጠብቀው መጠን እንደሆነ ጠቁመዋል። እውቀት የተንኮል መፍለቂያ ነው እንዴ? እናስብ፣ እናሰንትን፣ እንመለስ። እባካች ወንድሞቻችን፣ የፖለቲካም ሰዎች አመራር ላይ ያላችው ፖሊሶችን ደህንነቶችም አስተማሪዎችም፣ ተማሪዎችም ለሰላም እንቆርቆር፣ ወደ አንድነት እንመለስ። የጠፋው ጠፍቷል፣ ወደፊት እንኳ እንጸጸት ነው ምለው የኢትዮጵያ ካቶሊካዊት ቤተ ክርስቲያን ተወካይ አባ ተሾመ ፍቅሬ በሕብረተሰቡ መካከል ግጭቶችን የሚፈጥሩና የሚያባብሱ አካላት ከድርጊታቸው እንዲቆጠቡ አሳስበዋል። የኢትዮጵያ ወንጌላውያን አብያተ ክርስቲያናት ሕብረት ፕሬዚዳንት ፓስተር ጻዲቁ አብዶምን በበኩላቸው በእምነት ተቋማት ላይ ጥቃት የሚያደርሱ አካላትን ድርጊት አውግዘዋል። ከዚሁ ጋር በተያያዘ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን ምዕመናን ብሔራቸው ሳይለይ ክርስቲያን በመሆናቸው ብቻ ጥቃት እየደረሰባቸው መሆኑን እንዲሁም በቤተ ክርስቲያንና በአማኞቿ ላይ ያነጣጠረ ጥቃት እየደረሰ በመሆኑ መንግስት ለዜጎች ደህንነት መጠበቅ የእምነት ነጻነት መከበርና የህግ ማስከበር ኃላፊነቱን እንዲወጣ እያሳሰበች ትገኛለች። ሰሞኑን በተለያዩ አካባቢዎች በደረሰ ጥቃት ቁጥራቸው የበዛ የእምነቱ ተከታዮች መገደላቸውን፣ መደብደባቸውንና ንብረታቸው መቃጠሉን በተጨማሪም ከፍተኛ ስጋት ላይ መውደቃቸው አሳሳቢ በመሆኑ ከከፍተኛ ባለስልጣናት ጋር መወያየታቸውን ጠቅላይ ቤተ ክህነቱን ወክለው መጋቤ ሰላም ቀሲስ ሰለሞን ቶልቻ ለአሜሪካ ድምጽ ተናግረዋል። ጉዳቱ ከፍተኛ በመሆኑና ከዚህ በኋላ ያለው ሁኔታ አሳሳቢ በመሆኑ መንግስት የህግ የበላይነትን ለማስከበር እንዲሰራ ጠይቀዋል። ይሄ ነገር እልባት ሊያገኝ ይገባል። ከመሰረቱ ክትትል አልተደረገበትም። አሁንም ተዳፍኖ ነው ያለው። እኔ የአሁኑ አይደለም የሚያሳስበን፣ የሚመጣው ቀጣይ። በምን ዋስትና ነው ሕይወት ቀን ከቀን ሊቀጥል የሚችለው? ዋስትና ያስፈልገዋል። ዋስትና ደግሞ አንድም ለሰው ልጅ ዋስትና ፈጣሪ ነው ሁሉን የሚያደርግ። ሁለተኛ ደግሞ እንደ መንግስት፣ ሀገር የሚመራ መንግስት ዋስትና ሊሰጥ ይገባል። ይሄ የቤተ ክርስቲያን ነው መንግስት ኃይል አለው መንግስት። መሳሪያ አለው መንግስት። ትጥቅ አለው መንግስት ሁሉ አለ። ዜጋው ወጥቶ በሰላም እንዲገባ፣ እንዲያመልክ፣ እንዲሰራ፣ እንዲንቀሳቀስ ዋስትና መስጠት አለበት። የኢትዮጵያ እስልምና ጉዳዮች ጠቅላይ ምክር ቤት ፕሬዝዳንት ቀዳሚ ሙፍቲ ሐጂ ኡመር ኢድሪስ በበኩላቸውም በቤተ ክርስቲያንና በመስጅድ ላይ ስለደረሱት ጉዳቶች ህዝበ ክርስቲያኑና ሙስሊሙ በጋራ ቆሞ አጥፊዎች እንዲጋለጡ ማድረግ ያስፈልጋል ሲሉ አስተያየታቸውን ለአሜሪካ ድምጽ ሰጥተዋል። ይህን ያቃጠሉት ሰዎች ይህንን አይነት ሰዎች ናቸው። ቤተ ክርስቲያን ያቃጠሉት እነማን ናቸው? የሰውን መስጊድ ያቃጠሉ ሰዎች እነማን ናቸው? ብሎ ህዝቡም በክርስቲያኑ እና ህዝበ ስላሙ አንድ ላይ ሆኖ ማጣራት ነው የሚያስፈልገው። ራሱዎቹ እንዲጋለጡ ማድረግ ነው የሚያስፈልገው። መንግስትም ደግሞ በበኩሉ ማጣራት መከታተል፣ ይህም ነገር የሚፈጽሙ ሰዎች በሀገር ላይ ሽግር ለመፍጠር በሃይማኖት በሙስሊሙና በክርስቲያኑ መካከል ግጭትን የሚፈልጉ ስለሆኑ እንደ ያሉ ሰዎች መከታተል ማጣራት አለበት። ተጣርቶ ተተገኘ ደግሞ ለህግ መቅረብና ህጋዊ እርምጃ መውሰድ የመንግስት ፈንታ ነው ነው የምንለው ግን ማጣራቱን በተመለከተ መንግስት ብቻ ሳይሆን ህዝበ ሰላሙም ሆነ ህዝበ ክርስቲያኑ ተከታትሎ በጀሊያ ያደረሱት ሰዎች ማውጣት አለበት። ሁሉም የሃይማኖት አባቶች በዋናነት መንግስት የዜጎቹን ደህንነት የመጠበቅና ሰላምን የማስጠበቅ ኃላፊነት አለበት ብለዋል። አያይዘውም ከዚህ የባሰ ጉዳት እንዳይመጣ ከአደጋው ወይም ከግጭት በፊት ጉዳትን አስቀድሞ የሚያስቀር የቅድመ መከላከል ስራ ላይ እንዲያተኩር አሳስበዋል። ከመንግስት በተጨማሪም ከዚህ ቀደም የደረሱት እና እየደረሱ ያሉት አሰቃቂ ሁኔታዎች ተመልሰው እንዳይመጡ ሁሉም አካል በጋራ መስራት አለበት ብለዋል። በሌላ በኩል ግጭቱ በተቀሰቀሰበት ወቅት ለስራ ጉዳይ ከሀገር ውጭ የነበሩት ጠቅላይ ሚኒስትር አብይ አህመድ ከሶስት ቀናት በኋላ ሲመለሱ ባስተላለፉት መልእክት የደረሱ ጥፋቶችን ዘርዝረው እንኳን ለማየት ለመስማት የሚዘገንን እኩይ ተግባር በወገናችን ላይ ተፈጽሟል ማለታቸው ይታወሳል። የሕግ የበላይነትን ለማረጋገጥና አጥፊዎች በሕግ ፊት ቀርበው ተገቢውን ሁሉ እንዲያገኙ ያለማወላውል እንሰራለን ማለታቸውም ይታወሳል። ጠቅላይ ሚኒስትር አብይ አህመድ አክለውም ፈታኞቻችን ያልተገነዘቡት ነገር ቢኖር የተከፈለውን መስዋዕትነት ከፍለን የኢትዮጵያንና የህዝቦቿን ብልጽግና የምናረጋግጥ መሆናችንን እንገልጻለን ማለታቸውም አይዘነጋም። ከአሜሪካ ድምፅ መጽሔት ነው እያደመጣችሁት ያላችሁት የትንታኔ መጽሔት ይቀጥላል የኢትዮጵያ ዜጎች ለማኅበራዊ ፍትህ ፓርቲ ኢዜማ ባለፈው ሳምንት በሕይወትና በንብረት ላይ ከፍተኛ አደጋ ያደረሱ ናቸው ያላቸው ሰዎች ሁሉ ለፍርድ እንዲቀርቡ ጠይቋል በችግሩ ምክንያት ጉዳት የደረሰባቸው ካሳ እንዲከፈላቸውና የተፈናቀሉትን በአስቸኳይ ተመልሰው እንዲቋቋሙ ጥሪ አቅርበዋል። መለስካቸው አማ ዝርዝሩን ይዟል። ፓርቲው ዛሬ ከቀትር በኋላ በጠራው ጋዜጣዊ ጉባኤ ላይ ባሰራጨው የጽሑፍ መግለጫ የሕዝብን በተለይም የወጣቱን ሁለንተናዊ ደህንነትና የኢኮኖሚ ጥያቄዎች በዘላቂነት ለመመለስ የሚቻለው ህዝብ በነጻነት በመረጣቸውና የተሻለ ሀሳብ ባላቸው መሪዎች ሲተዳደርና እውነተኛ ፌዴራላዊ የአስተዳደር ስርዓት ሲሰፍን ብቻ መሆኑን ይገልጻል። እንደ ፓርቲው እምነት ባለፈው ሳምንት ለሁለት ቀናት በአብዛኛው በተለያዩ የኦሮሚያ ክፍሎች የጠፋውን ሕይወት የቀጠፉት ይህ ዴሞክራሲያዊና ፌዴራላዊ ስርዓት እንዳይመሰረት የሚፈልጉ ናቸው። ፓርቲው በዚህ ረገድ ያለውን አቋም በተመለከተም በተለይም ጥቅምት 13 ለደረሰው ጥፋት መነሻ ከሆነው ተከብቤያለሁ በሚል ለመንግሥት አካል ማሳወቅ ሲገባው ወደ ሕዝቡ ከረጨው ግለሰብ ጀምሮ በየደረጃው በሰው ሕይወትና ንብረት ላይ አደጋ ያደረሱ ሰዎች በሙሉ ለፍርድ እንዲቀርቡ ሲል ኢዜማ አቋም ይዟል። የፓርቲው መሪ ፕሮፌሰር ብርሃኑ ነጋ በእንደዚህ አይነት አካሄድ በሕዝቡ ላይ በሚፈጸሙ ድርጊቶች ሕዝቡ ዋነኛ ዓላማውን መሳት የለበትም ሲሉ ተጨማሪ ማሳሰቢያ ሰጥተዋል። የኢትዮጵያ ህዝብ እንዲያውቀው የምንፈልገው በምንም አይነት በየቦታው በሚለኩሷቸው እሳቶች ተዘናግቶ ወደ እውነተኛ ዴሞክራሲያዊ ስርዓት ለመሄድ የሚያደርገውን እንቅስቃሴ በምንም አይነት መገደብ የለበትም። አላማው ቀጣይነት ያለው ግጭት፣ ትርምስ በየቦታው በድምር ካያችሁት፣ ይሄ እኮ አሁን ፊታችን ላይ ስለመጣ ነው እንጂ አሁን የተጀመረ ነገር አይደለም፤ ቆይቷል። በቅርብ ጊዜ እኮ ከአንድ ወር በፊት በቅማንትና አማራ ተብሎ አማራ ክልል ውስጥ ትልቅ ትርምስ እንደነበረ አይተናል። ሁሉ ቦታ ነው የሚፈጠረው በሲዳማ በደቡብ ብዙ በተለያዩ ክልሎች ይሄ ሆን ተብሎ ዴሞክራሲ መሬት እንዳይረግጥ ሕዝቡ በነጻነት የሚፈልገውን እንዳይመርጥ ለመከላከል የሚደረግ እንቅስቃሴ ነው። የዜማ መሪ አክለውም ለኢትዮጵያ ሕዝብ ጥሪ አቅርበዋል። እና የኢትዮጵያን ሕዝብ በጣም በጣም በጣም የምንጠይቀውና የምለምለው በእንዲህ አይነት ማሳሳቻ ተሳስቶ እርስ በርስ በሚደረግ ግጭት ያንን ለዝንት ዓለም የታገለለትን ብዙ ልጆቹን የገበረለትን እውነተኛ ዴሞክራሲያዊ ስርዓት የማምጣት ሂደት በምንም አይነት በተለይ በእልህ በግፊት በጊዜያዊ በደመ ነፍስ እንቅስቃሴ ተነስቶ ወደዛ ውስጥ እንዳይገባ ነው መጠየቅ የምንፈልገው ይሄ ነገር ወደ እውነተኛ ዴሞክራሲ የሚሄድ መልክ እየያዘ ሲሄድ ነው እነኝን ነገሮች እየጨመሩ እየጨመሩ የሚመጡት ይሄን ደግሞ አያቆሙትም አክለውም ህብረተሰቡ ራሱን ሊጠብቅበት የሚችልበት የአካባቢውን ሰላም የሚያረጋግጥበት የተለያዩ ህዝባዊና ህጋዊ አደረጃጀቶችን እንዲፈጥር አሳስበዋል። ከሁሉም በላይ ግን የህዝብን ሰላምና ደህንነት የማረጋገጥ ኃላፊነት ያለበት መንግሥት መሆኑን አመልክተው ፓርቲያቸው በዚህ ረገድ ለማገዝ የሚሄድበትን ርቀትም አመላክተዋል። ከምንም ነገር በላይ ግን መንግሥት የዜጎችን ደህንነት መጠበቅ ከምንም ነገር በላይ ኃላፊነቱ ነው። ያንን ኃላፊነቱን መንግስት ካልተወጣ ሰውን ወደ አውሬነት ተመለስ ነው እያለ። የሰው ልጅ በታሪኩ ያሉትን ግጭቶች የቀነሰው መንግስት የሚባል ተቋም ፈጥሮ ለሁሉም የማያዳላ ስርዓት መፍጠር ከጀመረ ጀምሮ ነው። ያንን ወደኋላ ተመልሰን እንደገና ወደ አውሬነት እንድንመለስ የሚያደርጉትን ግፊት በምንም አይነት መቀበል የለብንም። መንግስት ኃላፊነቱን መወጫ ጊዜው ነው። እኛ እንደ ድርጅት እንደ ኢዜማ ከኢትዮጵያ ሰላም ከኢትዮጵያ አንድነት በላይ ምንም የሚመለከተን ነገር የለም። ይሄ ነገር የስልጣን ጉዳይ አይደለም። ይሄ ነገር ማን የበላይነት የያዝ የሚል ጉዳይ አይደለም። ይሄ ጉዳይ አገር የማዳን ጉዳይ ነው። አገርን በሰላም ወደሚቀጥለው ምዕራፍ ህዝብ ወደታገለለት ወደሚቀጥለው ምዕራፍ ማሸጋገር ነው። በዚህ ጉዳይ ላይ ከኢትዮጵያ መንግስት ጋር በምንም መልኩ እንተባበራል። ይህ ዜማ በዚህ ባለ ስምንት አቋም ነጥቦች በያዘው መግለጫው የሀገር መረጋጋትና ሰላም እንዲሁም ከቀጣዩ ሀገራዊ ምርጫ ጋር ተያይዞ ባሉ አንገብጋቢ ጉዳዮች ላይ ሁሉንም ባለድርሻ ያሳተፈው ውይይት በፍጥነት መጀመር እንዳለበት እምነቱን ገልጸዋል። በሌላ በኩልም በችግሩ ምክንያት በየአካባቢው በአሰቃቂ ሁኔታ የተጨፈጨፉ ከቤት ንብረታቸው የተፈናቀሉና ንብረታቸው የወደመባቸው ዜጎች ተገቢውን ካሳ እንዲያገኙና በአስቸኳይ ተመልሰው እንዲቋቋሙ መግለጫው ጠይቋል። መለስካቸው አምሃ ለአሜሪካ ድምፅ ሬዲዮ ከአዲስ አበባ መለስካቸውን፣ ለዘገባው ዘገባው እናመሰግናለን። ዛሬ በመቶዎች የሚቆጠሩ ኢትዮጵያውያን ዋሽንግተን ዲሲ በሚገኘው የአሜሪካ የውጭ ጉዳይ መስሪያ ቤት ፊት ለፊት ኢንትንስ አድርገዋል። ተሰላፊዎቹ የኢትዮጵያ መንግስት ዜጎችን ህይወትና ንብረት ደህንነት ለማስጠበቅ አልቻለም ሲሉ ወቅሰዋል። የአሜሪካ ዜግነት ይዘው የኢትዮጵያን ሰላም በማደፍረት ስራ ላይ ተሳትፏል ያሏቸውን ግለሰቦች የአሜሪካ መንግስት እንዲያስታግስም ጠይቀዋል። ሀብታሙ ስዩም በስፍራው ተገኝቶ ያጠናቀረው ዘገባ አለ፤ ቀጥሎ ይቀርባል። ምክንያት የሆኑ ምክንያት የሆኑ ወንጀለኞች በአስቸኳይ በአስቸኳይ በህግ ይጠይቁ በህግ ይጠይቁ በህግ ይጠይቁ። ከዩናይትድ ስቴትስ የውጭ ጉዳይ መስሪያ ቤት ፊት ለፊት ለትዕይንተ ሕዝብ የተገኙት ኢትዮጵያንና ትውልደ ኢትዮጵያን በመቶዎች ይገመታሉ። ትዕይንተ ሕዝቡን ካስተባበሩት መካከል አንድ መሆናቸውን የነገሩኝ አቶ መስፍን አሰፋ የበርካታ ኢትዮጵያንን ሕይወት የቀጠፈ ግጭትና ሥርዓተ አልበኝነት የበረከተበት የሀገሪቱ ሁኔታ በሕግ የበላይነት እንዲስተካከል ለመጠየቅ እንደመጡ ይናገራሉ። የሰልፉ ትልቁ ዓላማ በኢትዮጵያ ውስጥ ሕግ ይከበር ነው። አሁን እንደምናየው ማንኛውም ሰው እየተነሳ ንብረት ይዘርፋል፣ አሰቃቂ ሁኔታ ይገላሉ። አስገዳዩም ሰው መልእክትም አስተላላፊው ፍትህ አያገኝም። ሌሎች ወንድሞቻችን ደግሞ እስር ቤት ተቀምጠው ፍትህ አያገኙም። አሁን በተነሳው በሀገራችን ሁኔታ በጣም የሚያሰቅቅ ግድያ ተካሂደዋል። ይህንን ለማውገዝ ነው። ይሄ በሃይማኖት ተቋማት ላይ የሚደረግ ዜጎች እንደ ልባቸው ወጥተው መግባት የሚችሉበት ሀገር መሆን አለበት። አቶ መስፍን ስሙታቸውን ከመላው ሰልፈኛ ጋር በመሆን ለዩናይትድ ስቴትስ የውጭ ጉዳይ መስሪያ ቤት ለማሰማት የፈለጉት በሌሎች የዓለም ሀገራት የተከሰቱ ዘርና ሃይማኖትን የለዩ ፍጅቶች ኢትዮጵያ ውስጥም እንዳይከሰቱ የሀገሪቱ መንግስት ጣልቃ እንዲገባ ለመጠየቅ ነው ብለውኛል። ቀጣዩንም ምክንያት አክለዋል። የአሜሪካ ዜግነት ይዘው አገር ቤት ውስጥ ቁጭ ብለው የሚበጠብጡትን እነሱም ተጠያቂ እንደሆኑ አውቀው አንድ ነገር እንዲያደርጉልን ነው። የጠቅላይ ሚኒስትር አብይ አህመድ ምስል የታተመበትን ቲሸርት የለበሰ ጸጋ የተባለ ወጣት በበኩሉ ጠቅላይ ሚኒስትሩ የሚያደርጉትን መልካም ግብር እንደሚደግፍ ገልጾ የሀገሪቱ ወቅታዊ ሁኔታ ግን ሊስተካከል እንደሚገባ አሳስቧል። እንደ አንድ ኢትዮጵያዊ ማንም ሰው እንዲሞት አንፈልግም። ማንም ሰው ነፍሱ እንዲጠፋ አንፈልግም። ሀገራችንን እንወዳለን። ከማያችን ጋር ጎን ሆነን እናግዘዋለን፣ እንደግፈዋለን። ነገር ግን ገዳዮችን፣ አጥፊዎችን አንድ መሆናችን የማይፈልግ ማንኛውም ኃይል ቢኖር እንታገላለን። ድምፃችንን ለሚሞቱ ወንድሞቻችን እናሰማለን። እዚህም ስራችንን ጥራ የተገኘ ነው ዋነኛው ምክንያት ለወገኖቻችን ድምፅ ለመሆን ነው። አብይ መረን እንደግፈዋለን። ተቃዋሚዎችን ደግሞ ማይፈልጉትን ሰላምን ማይፈልጉትን አንድነትን ማይፈልጉትን ደግሞ እንቃወማለን። አመሰግናለሁ። ኤልሳቤጥ አልታየ የተባሉ የሰልፉ ሌላ ተሳታፊ በአንጻሩ ግን በሀገሪቱ ውስጥ አለ ያሉትን ህገወጥነት ለማስቆም የኢትዮጵያው ጠቅላይ ሚኒስትር አብይ አህመድ ተገቢውን እርምጃ ለመውሰዳቸውን ጠቅሰው ወቅሰዋል። መንግስት ምንድነው ጥቅሙ? ዶክተር አብይን ለመቃወም ሳይሆን በእውነት ደግፈንም ከዚህ በፊት ወጥተናል። የዲሲ ግብረ ኃይል አክሽን የማይወሰድ ከሆነ ፖሊስ ህዝቡን አብሮ የሚገል ከሆነ ንግግሩ ጥቅሙ ምንድን ነው? ዶክተር አብይን እባክህን እንደ ንግግርህ አክሽንም ስራ ላይ ይዋል። ህዝቡን ፕሮቴክት ይደረግ። የሰልፉ አስተባባሪዎች ጥያቄያቸውና ስሜታቸው የሰፈረበትን ደብዳቤ ለዩናይትድ ስቴትስ የውጭ ጉዳይ መስሪያ ቤት ተወካዮች እንደሚያስረክቡ ነግረውኛል። ባሳለፍነው ሳምንት ላይ ባገረሸውና በተለይ በኦሮሚያ ክልል በበረታው ግጭት ከስልሳ በላይ ሰዎች ህይወታቸውን ማጣታቸውን የኢትዮጵያ መንግሥት ባለሥልጣናት በሀገር አቀፍ የዜና ተቋማት ላይ መናገራቸው ይታውሳል። ለአሜሪካ ድምፅ ራዲዮ ሀብታም ዚዩም ዋሽንግተን ዲሲ አመሰግናለሁ ሀብታሙ ስዩም። ወደ ተከታዩ የመጽሔት ርዕስ እናልፋለን። የአዲስ አበባ ባላደራ ምክር ቤት ነኝ የሚለው ባልደራስ ተብሎ የሚጠራው ቡድን ዋና ጸሐፊ ኤልያስ ገብሩን ጨምሮ ሀያ ሁለት የባልደራስ እና የአማራ ብሔራዊ ንቅናቄ አብን አባላት የዋስ መብታቸው ተከብሮላቸው ዛሬ ተለቀዋል። ኤደን ገረመው ተከታዩን ዘገባ ይዛለች። የሰኔ 15ቱን የአማራ ክልል መንግስት ባለስልጣናት ጥቃት ተከትሎ በጸረ ሽብር ህጉ ተጠርጥረው ከታሰሩት መካከል ሀያ ሁለት የሚሆኑ የአዲስ አበባ ነዋሪዎችን መብትና ጥቅም ለማስጠበቅ እንደሚሰራ የሚናገረው የአዲስ አበባ የባላደራ ምክር ቤት ባልደራስ አባላትና የአማራ ብሔራዊ ንቅናቄ አባላት በዛሬው እለት የዋስ መብታቸው ተከብሮላቸው ተፈቷል። ራሱን የአዲስ አበባ ባላደራ ምክር ቤት ወይም ባልደራስ ብሎ የሚጠራው ሰብሳቤ አቶ እስክንድር ነጋ ጋዜጠኛ ኤልያስ ገብሩን ጨምሮ አራት የሚሆኑ የባልደራሱ አባላት እንደተፈቱ ገልጿል። ተፈቱት ሀያ ሁለት ናቸው። ሀምሳ ዘጠኝ የህሊና እስረኞች አሉ በአዲስ አበባ ውስጥ። ከነዚ ውስጥ ሀያ ሁለቱ ዛሬ እንዲፈቱ ተወስነዋል። ከነዛ መካከል የእኛ አባላትና አመራር ራስ በሙሉ ተፈተዋል። ከኛ መካከል ከተፈቱት መካከል ስራ አስፈጻሚ ኮሚቴ አባል የሆኑት ኤልያስ ገብሩና ስንታየው ቸኮል ይገኙበታል። እንዲሁም መርከቡ ሀይሌ እና አዳም ወጀራ ይገኝበታል። በተጠርጣሪነት ከታሰሩትና በዛሬው ዕለት ከተፈቱት መካከል አንዱ የባልደራስ የህዝብ ግንኙነት ስራ ኃላፊ ስንታየው ቸኮል ስለነበረው የክስ ሂደትና ስለአፈታታቸው እንዲ ይላል። እንግዲህ እኛ ነጻ ብለው መታወቂያ እንትን ብለው ነው የወጣ ነው። ሰኔ አስራ አምስት በተፈጠረው የባለስልጣን ግድያ መፈንቅለ መንግስት ተብሎ የተገለጠበት እሱም አላማ ተደርጎ ነው ፖሊስ ያሰረ። ያለፉት አራት ወራት በዚህ ጉዳይ ላይ ፖሊስ ማስረጃ ያለ ብለው እኛን ጠርቶ በእስር ቤት እንኳን ምርመራ ምንም አይነት ምርመራ አላደረገም። አንድ ጊዜ ብቻ ነው ወይም በግል እንኳን የጠረግ በየቀኙም የአዲስ አበባ ባላደራ ምክር ቤት የሚንቀሳቀስበትን እንቅስቃሴ አስመልክቶ ተናገር ነው እና ከጉዳዩ ጋር የማይገናኝ ፖለቲካ ጥያቄ ነው የሚጠይቁት። ከዛ ውጪ ምንም አይነት ማስረጃ የሰነድም የሰውን ማስረጃ የለበት፣ ግን ሆን ተብሎ ለጥቃት የተጋለጥበት ኬዝ ነው ሆነው ይሄ ጉዳይ ከአራት ወር ከስድስት ቀን በኋላ ምንም አይነት ልባስ በመታወቂያ አስይዘን እንደሚወጣ ነው የሆነው እንግዲህ በፀረ ሽብር አዋጁ አራት ወር ይፈቅዳል፣ ለፖሊስ ይሰጠዋል። ይሄ የተወገዘ አዋጅ ነው። በዚህ አዋጅ እኔ ከዚህ በፊት ምስታት ሌበታለሁ። ከአራት ወር በኋላ አቃቤ ሕግ ክስ ካለ ተጨባጭ ክሱን አደራጅቶ ወደ ክስ ይሄዳል። ካልሆነ ግን መልቀቅ ነው። እኛን አሁን በነጻ መለቀቅ ማለት ነው። በመታወቂያ መለቀቅ ማለት ተመልሶ ሊጠራ የሚችልበት ነገር ካለ ሊጠራ ይችላል። እኛ ዋናው ነገር እሱ አያሳስበን፣ የሚያሳስበን ያለ ነው። ግን እኛን አሸንፈው ሊወጡ የሚችሉ ኃይሎች ግን እንደሌሉ በተጨባጭ አሳይተናቸው። በሌላ በኩል በዛሬው ዕለት ከተፈቱት ሀያ ሁለት እስረኞቹ መካከል አስራ አራት የአብን አባላት እንዳሉበት የአብን ሊቀመንበር ዶክተር ደሳለኝ ጫኔ ይናገራሉ። እነሲያምር ጌጤን ጨምሮ በእነ አስጠራው ከበደ የክስ መዝገብ የነበሩ እና በሲያምር ጌጤ መዝገብ የነበሩ ወደ አስራ አራት ሰዎች ተፈተዋል። ሰባት ሰዎች ደግሞ እስካሁን አልተፈቱም። የተወሰኑት ምናልባት አስጠራው ከበደ ፈንታሁን የሲሳ አልታሰብ እና አማረ ምናልባት ነገር ሊፈት ይችላሉ። የሚል ተስፋ አለ። ክርስቲያን ታደለና አበለጠ ካሳ አልተፈቱም። የክርስቲያን ዓርብ ነው ፍርድ ቤቱ የፈቀደው ክስ መመስረቻ ጊዜ ዓርብ ነው የሚያልቀው። ራሱን የአዲስ አበባ ባላደራ ምክር ቤት ወይም ባልደራስ ብሎ የሚጠራው የባልደራስ ሰብሳቢ አቶ እስክንድር ነጋ እስካሁን ድረስ በአቃቤ ሕግ የተመሰረተባቸው ክስ ያለመኖሩን ተከትሎ በቀጣይ በፖሊስ ሊጠሩ የሚችሉበት ልዩ ሁኔታ ቢኖርም በመታወቂያ ዋስ መለቀቃቸው ግን የክሱን ሀሰትነት አመላካች ነው ይላል። ከዚህ በፊት ደግመን ደጋግመን እንደምንለው ክሱ የሀሰት ነው። በመታወቂያ ዋስ ለመውጣት የበቁት የክሱ ሀሰት ስለሆነ ነው እንጂ አንድ በሽብር የተጠረጠረ ሰው በመታወቂያ ዋስ ሊለቀቅ አይችልም። እኛ ያለው እናያረጋግጠ ከፈለጋቸው ይጠራቸዋል። ግን ከዚህ በኋላ የሚኖር የፍርድ ቤት ቀጠሮ አይኖርም። የሀሰት ክስ ነው። ምንም ከጉዳዩ ጋር በቀጥታም በተዘዋዋሪ የሚያገናኛቸው ነገር የለም። የአብን ሊቀመንበር ዶክተር ደሳለኝም እስከ ሰባት ሺህ ብር ድረስ በገንዘብ ዋስ የተለቀቁ መኖራቸውን ገልጸው ተጠርጣሪዎቹ ቀድሞም ቢሆን የታሰሩት በፖለቲካዊ አመለካከታቸው ብቻ ነው ይላሉ። አንዳንዶቹ በገንዘብ ዋስ ነው የወጡት። ምናልባት በገንዘብ ዋስ የተፈቱትም ክስ ሊመሰርት ይችል ይሆናል። ዞሮ ዞሮ በፍርድ ቤቱ ለክስ መመስረቻ ጊዜ ሰጥቶት የነበረውን ጊዜ አቃቤ ሕግ አልተጠቀመበትም፣ ክስ አላቀረበ። እንግዲህ ወደፊት ምን ሊወሰን ይችላል፣ እሱን አብረን የምናየው ነው የሚሆነው። በእኛ በኩል ግን በፊትም ስንገልጽ እንደነበረ እነዚህ ሰዎች የታሰሩት በፖለቲካ አቋማቸው እንጂ ሰኔ አስራ አምስት ከተፈጸመው ወንጀል ጋር የሚያገናኛቸው ነገር አለ ብለን አናምንም ነበርና እስካሁንም ባለ የአራት ወር የእስር ጊዜያቸው በቂ መረጃ መሆነ ማስረጃ አልቀረበባቸውም ማለት ነው። ለአሜሪካ ድምጽ ሬዲዮ ኤደን ገረመው፣ ዋሽንግተን ዲሲ። ኤደንን ለዘገባው እናመሰግናለን። በትግራይ ክልል ባለፈው ሳምንት የገባው የአንበጣ መንጋ ወደ ስምንት ወረዳዎች መስፋፋቱ ተገልጿል። የክልሉ የግብርናና ገጠር ልማት ቢሮ እንዳስታወቀው የአንበጣ መንጋውን ለመከላከል ህዝብ በስፋት እየተሳተፈ ነው። በአውሮፕላን የኬሚካል መርጨት ስራም በዛሬው ዕለት በራያ አዘቦ ወረዳ ተጀምረዋል ብለዋል። ቢሮው ሙሉጌታ አጽበሀ ዝርዝራለው የአንበጣ መንጋው በአሁኑ ጊዜ በስምንት ወረዳዎች ሽፋን እንዳለው በትግራይ ክልል የግብርናና ገጠር ልማት ቢሮ የህዝብ ግንኙነት ዳይሬክተር አቶ ምርጥ ሚካኤል ለቪኦኤ ተናግረዋል። አንበጣ መንጋ ወደ ትግራይ ክልል ከአፋር ክልል ወደ ዶባዊ ዞን ወረዳ ራያ አዘቦ አካባቢ እንደገባ ይታወቃል። ስለዚህ በዛው አካባቢ ሰፊ የመከላከል ስርዓት ሲደረግለት ቆይቶ በአሁኑ ሰዓት ደግሞ ቁጥራቸው እየጨመረ የሄዱ ወረዳዎች አለ እና ከዚህ በወረዳ አንጣሎ ወጀራት፣ እንዲሁም እንደርታ ክልታው ላአሎ እና እስከ ሳዕሲዕ ጻዕዳ አምባ የሚባል ወረዳ እንዲሁም የደጓ ተንቤን እና የሀውዜን አካባቢም ሽፋን ያለው ነው። እስካሁን ድረስ የአንበጣ መንጋው ለመከላከል በሚደረገው እንቅስቃሴ የመንግስት ሰራተኞች፣ ተማሪዎች፣ የክልሉ ልዩ ሀይል ፖሊስ እንዲሁም የመከላከያ ሰራዊት አባላት እየተሳተፉ ይገኛሉ ብለዋል። የህዝብ ተሳትፎ በጣም ከፍተኛ ነው። በትግራይ እንደሚታወቀው ህዝቡ በጣም ተባባሪ እና አልፎ የማይሰጥ ህዝብም ስላለ በየከተማው የሚገኝ ወጣት፣ እንዲሁም የእግር ኳስ ደጋፊዎች የመከተማ አንደርታ እንዲሁም የሆኑ ዋሎ በየከተማው የሚገኙ የመንግስት ሰራተኞች እና ትግራይ ልዩ ሀይል በከፍተኛ ደረጃ እገዛ ያደረገ ነው እና ያለው ለአርታደሩ። ስለዚህ አርታደሩ የማይንቀሳቀስ ዜጋ በአሁኑ ሰዓት አለ ለማለት ራሱ ያስቸግራል ከዚህ ከከተማም የወጣ ራሱ ሱ በራሱ መኪና እየሄደ ተከራይቶም እየሄደ አርሳዶርን እያገዘ ስላለ ይሄን አሁን እንዲቀጥል እንደ ቢሮ እንጠይቃለን። የትግራይ ክልል ምክትል ርዕሰ መስተዳደር ዶክተር ደብረ ጽዮን ገብረ ሚካኤል በፌስቡክ ገጻቸው ባስተላለፉት መልእክት የአንበጣ መንጋው ለመከላከል ለተሰማሩ ወጣቶች ያላቸውን ክብርና አድናቆት ገልጸዋል። ይህ የአንበጣ መንጋ በመከላከል ሂደት ውስጥ መንግስት ዘመናዊ የመከላከል ዘዴ እየተጠቀመ አይደለም የሚል ሀሳብ ይነሳል። በዚህ ያለዎት መልስ መ ምንድን ነው ብለን ለአቶ ሚካኤለ ጠይቀናቸዋል። ኬሚካል ፀሐይ ባለበት በቀን እየተረጨ ስለማይቻይ ነው ይህ አይነት አስተያየት የሚነሳው እንጂ አንበጣውን የሚያጠፋ ኬሚካል ከንጋቱ አስር ሰዓት እስከ ረፋድ ሁለት ሰዓት እየተጠቀምን ነው ብለዋል። እንደ መፍትሄ የምንወስደው በአዝረት ላይ መንጋውን እንዳያርፍ ህብረተሰቡ በነፊት ወጥቶ ከአዝረት ቦታ ተከላክሎ ወደ የሆነ ጥግ አካባቢ ማለት በደን አካባቢ እንዲያርፍ የሚደረግበት ሰዓት ነው ምንከተል ያለ ነው። እና የኬሚካል ርጭትም ለሰውም ለእንስሳትም አደጋ ስለሚሆን በተለይ አብዛኛው ህብረተሰብ የሚጠይቀው ያለው በአየር ለምን ርጭት አይካሄድም? የኬሚካል ርጭት የሚለው ነገር ህብረተሰብ በዚህ ደረጃ ቢገነዘብልንና በተለይ በፀሐይ ሰዓት ደግሞ የኬሚካል ርጭት እንደማይካሄድ ታውቆ ባደረበት አካባቢ ግን በጂፒኤስም የተነካ አታደሩ የተከተለ ቦታው የለየበት አካባቢ የኬሚካል ርጭት የሚካሄድ መሆኑን ሰው ቢገነዘብልን። በአውሮፕላን ኬሚካል የመርጨት ስራ በዛሬው ዕለት በራያ አዘቦ ወረዳ ማሩ በተባለ አካባቢ ተጀምረዋል ሲሉ ተናግሯል። የአምበጣ መንጋው ከገባ ጀምሮ እስካሁን ስለደረሰው ጉዳትም ዳይሬክተሩ ጠይቀናቸዋል። እስካሁን ድረስ በአዝርዕት እንዳያርፍ ከፍተኛ ርብርብ የተደረገ ስለሆነ ህብረተሰቡ መነግስት ወጥቶም ይሄኛውን ስራ እያከናው ነስተርለ በአዝርዕት ላይ ያን ያክል ከፍተኛ ጉዳት ደርሷል አይባልም። ነገር ግን ለደቂቃዎችም ቢሆን መንጋውን የሚያርፍበት አካባቢ የተወሰነ ጉዳት ሊደርስ የሚችል ይሄኛው ከተከላከለን ከጨረስን በኋላ የምናየው ነው የሚሆነው። እስካሁን ድረስ ግን በዛ ደረጃ የሚገለጽ ጉዳት እንደ ክልል የለንም ብለን ነው ምናስበ። የአንበጣ መንጋው በተለያዩ አካባቢዎች እየታየ በመሆኑ ህብረተሰብ በፍጥነት የደረሱ ሰብሎች ሊሰበስብ ይገባል ብለዋል አቶ ሚካኤልም። በተጨማሪም መንጋ በሚታዩበት ጊዜ ህብረተሰቡ ለግብርና ባለሙያዎች ቶሎ ሊያሳውቅ ይገባል ብለዋል። በትግራይ ክልል የግብርናና ገጠር ልማት ቢሮ የህዝብ ግንኙነት ዳይሬክተሩ አቶ ሚካኤል ምሩፅ እና ሌላው ህብረተሰብ ተጋግዞ የደረሱ ሰብሎችን አጭዶ መከመር አስፈላጊ ሆኖ የሚገኝበት ሰዓት ነው ያለ ነው። ሌላው ከየአካባቢው ስለዚህ ወረርሽኝ ጥቆማ የሚሰጠን ህብረተሰብ ብዙ ነው ያለው። ለዚህ ነገር የእኛ ጉዳይ ነው ብለው እንደዚህ አይነት ሀሳቦች የምትሰጥ ነገሮች ስላሉ ከልብ እንፈልጋለን። በትግራይ የሚገኙ የፖለቲካ ፓርቲዎች ዓረና ትግራይ ለሉዓላዊነትና ዲሞክራሲ፣ ሳልሳይ ወያነ ትግራይና ብሔራዊ ባይቶ ዓባይ ትግራይ ባይቶና አባላቶቻቸውን የአንበጣ መንጋ በታየባቸው አካባቢዎች በማሰማራት በመከላከል ስራውን እየተሳተፉ ይገኛሉ። ለአሜሪካ ድምጽ ሙሉጌታ ጽብሀ ከመቐለ። አመሰግናለሁ ሙሉጌታ ለዘገባው። ክቡራትና ክቡራን አድማጮች ዌብሳይታችን አምሃሪክ ቪኦኤ ኒውስ ዶት ኮም ላይ እንገኛለን። ከአስራ ዘጠኝና ሃያ አምስት ሜትር ባንድ ስርጭታችን በተጨማሪ በፌስቡክና በትዊተር ቪኦኤ አምሐሪክ ብላችሁ ተከተሉን፣ ተነጋገሩ። በአሃዱ ራዲዮ ዘጠና አራት ነጥብ ሦስት ላይም በቀጥታ ልታዳምጡን ትችላላችሁ። የቪኦኤን አፕ ጭናችሁ በቀላሉ ልትከታተሉን ትችላላችሁ። ሀሳቦቻችንም ማንሸራሸር ትችላላችሁ። እንዲሁም ከምሽቱ ሁለት ሰዓት ከሁለት ሰዓት ተኩል ጋቢና በሚል ርዕስ የሚቀርብላችሁን ስርጭታችንን እንድታዳምጡም እንጋብዛለን። የምሽቱ አየር ስርጭት ፕሮዲውሰር ብርሃን ኃይሉ ነች። ቴክኒሺያኑ ኦድሬስ ሬጅስ ነው። የዌብና ማህበራዊ መገናኛ ፕሮዲውሰራችን አበባየሁ ገበያው ነች። ዋና አዘጋጅ ትዝታ በላቸው ነች። እያስተናገድናችሁ ያለ ነው ሰሎሞን አባተና አዳነች ፍሳ። ዝግጅታችን እስከ ምሽቱ አራት ሰዓት ይቀጥላል። አሁን ከምሽቱ 3 ሰዓት ከ41 ደቂቃ ሆኗል። አዲስ አበባ ላይ በሰሜን አሜሪካ የኢትዮጵያ ወንጌላውያን አብያተ ክርስቲያናት ህብረት ኢትዮጵያ ውስጥ ሰሞኑን በሚስተዋል ሁኔታ ላይ መልእክት አስተላልፏል። የህብረቱን መሪ ፓስተር ግዛው ደርሰህን ሰለሞን አባተ ማምሻውን ያሉበት ካንሳስ አስደውሎ አነጋግሯል። ቀጥሎ ይቀርባል። ጤና ይስጥልኝ ፓስተር ግዛው፣ እንደምናመሸው? እግዚአብሔር ይመስገን አቶ ሰለሞን፣ እንደምንሰነበት? እግዚአብሔር ይመስገን፣ ደህና ነኝ። ፓስተር እስቲ ከማንነቶ ልጀምር እና ያስተዋውቁልኝ ከአድማጮች ጋር ማንነቶን ኃላፊነቶ ምን እንደሆነ በሰሜን አሜሪካ የኢትዮጵያ ወንጌላውያን አብያተ ክርስቲያናት ህብረት አለ። ባለፈው ጁላይ አርባ አምስተኛ አመታችንን ማህበሩ ወይም ህብረቱ የተመሰረተበትን አመት አክብረናል። እኔ ደግሞ የዚህ ህብረት ዋና ዲሬክተር ነኝ። ፓስተር ግዛው በኢትዮጵያ ጉዳይ ላይ ነቅታችሁ የምትሰሩ እንደሆናችሁ አውቃለሁኝ። ምንም እንኳን በሰሜን አሜሪካ ያላችሁ ብትሆኑም ምንድን ነው እናንተ የምታስቡት አሁን ባለው የኢትዮጵያ ሁኔታ? በመጀመሪያ ደረጃ ሰሜን አሜሪካ ካለው ከኢትዮጵያ ወንጌላውያን አብያተ ክርስቲያናት ህብረት ቦርድ ለመላው የኢትዮጵያ ህዝብ ሰላምታይ ላቀርብ እና ላስቀድም እወዳል። እኛ ኢትዮጵያውያን እና ኢትዮጵያውያት የትም ብንኖር ሀገራችንንና ህዝባችንን እንወዳለን። ለህዝባችንና ለሀገራችን የሚሆነው መልካም ነገር ሁሉ እንደ ዜጋ፣ እንደ ወገን ያስደስተናል። አብረን ከህዝባችን ጋር እንደሰታለን። የሚደርሰው ክፉ ነገር ደግሞ በስሜት ከወገኖቻችን ከህዝባችን ጋር ስለምንጋራ ያሳዝነናል፣ ደግሞም ያስለቅሰናል። ባለፉት ጥቂት አመታት በዚህ መንግስት በመጣው ለውጥና ሰላም በተገኘው እጅግ በጣም ብዙ መልካም በሆነ እድል እጅግ በጣም ከተደሰቱት ሰዎች መካከል እኛ ነን። ይህም ደግሞ የሆነው የብዙ አባቶችና እናቶች የዘመናት የጸሎት መልስ ስለሆነ እግዚአብሔርን ከልባችን እናመሰግናለን። በዚህ አጋጣሚ ይህንን ለውጥ የመሩትንም የመንግስት አካላትን ከልባችን እናመሰግናለን። እግዚአብሔር አብዝቶ ይባርካቸው እንላለን። አሁን ባለፉት በዚህ ጥቂት ቀናት ውስጥ በተፈጠረው ግጭት ስለ ሞቱት ወገኖቻችንና ስለ ደረሰው የንብረት ውድመት እጅግ በጣም ከልባችን አዝነናል። ይህ ታላቅ ሀዘን የደረሰባቸው ወገኖቻችንን ደግሞ እግዚአብሔር መጽናናትን እንዲሰጣቸው እንመኛለን ደግሞ የምንጸልያለን። ይህንን ክፉ ድርጊት የፈጸሙት ወገኖቻችን ደግሞ ከዚህ ጥፋት መንገድ እንዲመለሱ አጥብቀን እንመክራለን። መንግሥትም በአጥፊዎች ላይ ሕጋዊ እርምጃ ቢወስድ መልካም ነው ብለን እናምናለን። በተረፈ ግን እግዚአብሔር ኢትዮጵያንና ሕዝቦቿን ይባርክ ለመሪዎችን ጥበብንና እውቀትን ማስተዋልን ጥበቃውንም ያብዛ፣ እላለሁ አመሰግናለሁ። አመሰግናለሁኝ ፓስተር ግዛው ደርሰህ። ቅድም እንደ ገለጹልኝ ተስፋ የሚሰጥ ጊዜ ብልጭ ብሎ ነበረ፣ በሀገሪቱ ውስጥ ሰላም እና መግባባት የሚወርድ መስሎ ነበረ ባለፉት አንድ ሁለት ዓመታት ውስጥ እና ብድግ ብሎ ነገር የሚደፈርስበት ምክንያት ምንድን ነው ብለው ያስባሉ? እኛ ግን የምናስበውም የምንናገረውም የምናምነው መጽሐፍ ቅዱሳችን እንደሚለው ነው። በዚህ ምድር ላይ ሁለት ኃይላት አሉ። የእግዚአብሔር ኃይል እና የክፉ ኃይል አለ። ይህንን ለውጥ ያመጣ እነዚህን አሁን በስልጣን ላይ ያሉትን ወገኖቻችንን ያመጣው እግዚአብሔር ነው ብለን ከልባችን አጥብቀን እናምናለን። እግዚአብሔርና ሴጣን ደግሞ ሁልጊዜ እግዚአብሔር አሸናፊ ነው። ስለዚህ እነዚህ ወገኖቻችን በሚናገሩት ነገር መሪዎች አሁን በስልጣን ላይ ያሉት ማለት ነው፣ የፍቅር የመደመር ምሕረትን የማድረግ በመልካም ነገር የተሞሉ ስለሆኑ ይሄ አሁን የሚሰማውና የሚታየው ነገር ዘለቄታ ያለው አይመስለኝም። እኔ ይህ ነገር ቶሎ የሚስተካከልና የተጀመረው ይህ መልካም የሰላም መንገድና የእድገት ጎዳና ይቀጥላል ብዬ ከልብ ያምናለሁ። ፓስተር ግዛው፣ ለመሆኑ እናንተ ትሳተፋላችሁ? በዚህ መፍትሄ በማፈላለግ እንቅስቃሴ ውስጥ በእነዚህ ቀናት መንግስትም፣ የእምነት ተቋማትም፣ ሲቪል ማህበራትም፣ የሀገር ሽማግሌዎችም እየተሰበሰቡ በከፍተኛ ደረጃም በየአካባቢውም ጥረት እያደረጉ ናቸው። አንዳች ዘላቂ መፍትሄ ለማግኘት የእናንተ ድርሻ ምንድን ነው? እኛ እንግዲህ የፖለቲካ ድርጅት ስላይደለን መንፈሳዊ ተቋም ስለሆን የእኛ ድርሻ የእኛ መመሪያ የእግዚአብሔር ቃል ነው። እሱም ደግሞ ለዘመናት የሚኖር ዘመናት ሲያልፉ ትውልድ ሲጠካ እሱ ቀጥሎ የሚኖር ስለሆነ አስቀድሜም እንደተናገርኩት ይህንን ለውጥ ያመጣው እግዚአብሔር ስለሆነ ቀጥለን በመጸለይ በጸሎታችን ይህንን ለውጥ ከሚመሩ ወገኖቻችን ጎን እንደምንቆም አበክሬ ልናገር እወዳለሁ። ከዛ ውጭ ግን አቅማችን በሚፈቅደው መንገድ ሁሉ መልካም በሆነ ቃሉ በሚደግፈን መንገድ ሁሉ ሕዝባችንን እና ወገኖቻችንን ሀገራችንን እንደግሞ እንደግፋለን። መቼም ይህን ጥያቄ ያነሳሁት ስለ እናንተ በምድር ላይ ስልጣን ተሰጥቷችኋል፣ እዚህ ስላለው ሁኔታ በቅርብ እንድትከታተሉ፣ ሰውን እንድትመሩ፣ የሰውን አስተሳሰብ እንድትገሩ በሚል ነው እና አሁንም ያነሳሁት እንቅስቃሴ ኢትዮጵያም ውስጥ እየተደረገ ያለው በእምነት አባቶች ተሳትፎ ጭምር ነው፣ በእነሱ መሪነትም ጭምር ነው። ለምሳሌ የኢትዮጵያ የሰላምና የእርቅ ኮሚሽንን የሚመሩት ካርዲናል ባል ብርሃን ኢየሱስ ናቸው እና ከጸሎቱ ጎን ከምክሩ ጎን በውስጥ ገብቶ የነቃ ተሳትፎ ማድረግ የእናንተ ድምፅ የእናንተ ቃል ኃይል አለው እና በዚህ በኩል ምናልባት ያላችሁ ድርሻ ወይም ደግሞ ድርሻ ካላቸው እየሰሩ ካሉ ሰዎች ጋር በቅርብ የምትሰሩት ስራ እንዳለ በማለት ነው። በእርግጥ እናንተ ሰሜን አሜሪካ ነው ያላችሁት፣ ለዚህ ነው ያነሳው ጥያቄ ነው። አዎ እንግዲህ እዚህ ብንኖርም ኢትዮጵያ ውስጥ ካለው ከወንጌላውያን አብያተ ክርስቲያናት ጋር በቅርብ እንገና ኛለን አብረንም ደግሞ ብዙ የምንሰራቸው ስራዎች አሉ። የተለያዩ ችግሮች ሲደርሱ፣ ድርቅ ሲሆን ሰዎች በረሃብ ሲጎዱ፣ አሁን ተመሳሳይ ባለፈው ጊዜ በነበረው በግጭት ምክንያት ሰዎች ሲሞቱና ንብረት ሲወድም፣ በገንዘብ በምክር በተለያዩ መንገዶች በአብያተ ክርስቲያናት በኩል ደርሰን የምንችለውን ረድተና እና ኢትዮጵያ ውስጥ ያለው የወንጌላን አብያተ ክርስቲያናት ህብረት የሚያደርገውን ሁሉ ከዚህ ሆነን እንደግፋለን። ሀሳባችንንም ደግሞ እንዲያስተላልፉ እናደርጋለን። እስቲ ቅድም ከተቋቆሟቸው አንዳንድ ሀሳቦች በተጨማሪ ሰው እያንዳንዱ ዜጋ፣ ወጣቶች፣ ሽማግሌዎች ምን ማድረግ አለባቸው ብለው ይመክራሉ? አሁን ያለውን ሁኔታ ለማስታገስ ለማርገብ፣ ዘላቂ መፍትሄ ለማግኘት ለሀገሪቱ እንግዲህ በተቀዳሚነት አጥፊዎችን በህጋዊ መንገድ እርምጃ ለመውሰድ ስልጣን ያለው ማንዴቱም ያለው መንግስት ነው። ከዛ ውጭ ግን አስቀድሜ እንዳልኩት ኢትዮጵያ ውስጥ ካለው ከወንጌላን አብያተ ክርስቲያናት ህብረት ጋራ በመሆን እነሱ የሚያደርጉትን ነገር ሁሉ እኛም ደግሞ ከዚህ ሆነን እነሱን በመደገፍ በምንችለው ነገር ሁሉ ከእነሱ ጋር እንቆማለን ማለት ነው። ለህዝባችን ፓስተር ግዛው ደርሰህ በሰሜና አሜሪካ የኢትዮጵያ ወንጌላውያን አብያተ ክርስቲያናት ህብረት ዋና ዳይሬክተር፣ ለምክሮ ለሐሳቦ፣ ለሰጡን ጊዜ በጣም አድርጌ አመሰግናለሁ። እግዚአብሔር ይስጥልኝ። እግዚአብሔር ይስጥልኝ። እኔም በጣም አድርጌ አመሰግናለሁ። ደግሜ ላለው እግዚአብሔር ኢትዮጵያንና ህዝቦቿን ይባርክ። ለመሪዎችን ማስተዋልን፣ ጥበብንና ጥበቃውን ያብዛላቸው። ላለሁ አመሰግናለሁ። አሚን። ተከታዩም ከዚሁ የሰሞኑ የኢትዮጵያ የሁከትና አለመረጋጋት ሁኔታ ጋር የተያያዘ ውይይት ነው። የእርቀ ሰላም ኮሚሽን ምክትል ሰብሳቢ የት ነበርሽ ንጉሴን ያወያየው አሉላ ከበደ ዝግጅቱን ይዞ ቀርቧል። የት ነበርሽ ንጉሴ፣ የእርቀ ሰላም ኮሚሽን ምክትል ሰብሳቢ፣ በኢትዮጵያ ጉዳዮች በንቃት ትሳተፊያለሽ። እጅግ የሚያሳስብ ሁኔታ ውስጥ ሆነን ነው ይህን ውይይት የምናደርገው? ባለፈው ሳምንት በተለያዩ የአገሪቱ ክፍሎች ውስጥ አሰቃቂ ጥቃቶች የተፈጸሙበት የበርካቶች ሕይወት የጠፋበት ሳምንት ሆነው አልፏል። እስኪ አንቺ እስከ ተረዳሽው ባለፈው ሳምንት የሆነውንም ሆነ ዛሬ በአገር ውስጥ የሚታየውን ስጋት የነገሰ የሚመስልበትን ሁኔታ ከምትረጅበት እንንደርደር። አመሰግናለሁ አሉላ። ቀደም ሲል አንተ እንደገለጽከው ከጊዜ ወደ ጊዜ መጠኑ እየጨመረና መልኩ እየተቀያየረ የመጣ ከፍተኛ የሆነ የሰላም እጦትና አለመረጋጋት በጣም ይታያል። ይሄ ደግሞ በተለይ እዚህ ቦታ ይሻላል፣ እዚህ ቦታ ይብሳል የምትለው ልዩነት ሳይኖረው በተለያየ ጊዜ በተለያየ ስፍራ የሚኖሩ የሀገራችን ህዝቦች ላይ ከፍተኛ አለመረጋጋትና ደግሞ በጣም ኢሰብአዊ የሆነ ጭካኔያዊ ድርጊት ከእለት ወደ እለት እና ያለን ና ይህ በጣም የሚያሳዝን ነው። በጣም በሚያስጨንቅ መልኩ እገሌ ነው አድራጊ፣ እገሌ ነው ተጎጂ ብለህ መስመር ለማስያዝ የማይመች ነው እና ሁሉም ቤት ተንኳክቷል ብዬ ነው የማስበው። ያለፈው ሳምንት ብቻ ሳይሆን ቀደም ብሎም አሁን ያለው የሀገሪቷን የግጭት ህዋር ስትመለከተው ከጊዜ ወደ ጊዜ መጠኑ እየጨመረ አሳሳቢነቱ እየጨመረ እና የሚያደርሰው የሚጉዳት መጠን እየጨመረ ነው የሄደውና በተለይ ደግሞ እንደኛ አይነት ብዙ እድል ያላት ሀገር በሌሎች የውጭ አካላት ሳይሆን በኛ በልጆቿ ምክንያት እንቅልፍ አታ የምታድር ሀገር ማሰብ በጣም ይጨንቃል እና አሳሳቢ ነው። ምንም ጥያቄ የለውም። ማቅለልም አይቻልም ግሀት ስለሆነ ያለውንም ሁኔታ መሸፋፈን የሚቻልበት ሁኔታ ውስጥ ያለን አይመስለኝም። እና እርግጥ ነው ከበድ ያለ መስመር ላይ እየቆምን ይመስላል እንደ ሀገር አገር እንቅልፍ አታ ስታድር ብለሻል። የት ነበርሽ? ብዙዎች እንቅልፍ አጥተው የሚያድሩበት ሁኔታ የተፈጠረ ይመስላል። በተለይ በሰላም ጉዳይ ላይ እንደሚሰራ ሰው በእርቀ ሰላም ኮሚሽናችሁም፣ በግልም ኢትዮጵያ ውስጥ ያሉ ችግሮች እንዲፈቱን በሚደረጉ ጅምሮች ውስጥ በንቃት እንደሚሳተፍ ሰው የችግሮቻችን መንስኤ በቅጡ የተረዳን አይመስልም። ሀገር ውስጥ የተለያዩ ፍላጎቶች የሚያንጸባርቁ ቡድኖች ይታያሉ። በሺዎች የሚቆጠሩ ስራ የሌላቸው ወጣቶች አሉ። አንድ ቡድን ከሌላው ጋር በቅራኔ ውስጥ የሚተያይበት አንድ ቡድን ሌላው ላይ በአደባባይ የሚቃጣ አደጋ ያለ የሚመስል ነገር በተደጋጋሚ እየተሰማ ያለበት ሁኔታ እነኚህ ሁሉ ተነባብረው አንዱ ለሌላው የሚመጋገብ የሚመስል በትንሹ የሚለኮስ ያልተጠበቀ አደጋ እንዲከተል የሚጋብዝ ይመስላልና አንቺ እስከ ተረዳሽው በርቀ ሰላም ኮሚሽናችሁም የተደረጉ ጥናቶችም ካሉ እንዲህ ካለው አሳሳቢ ሁኔታ ወደ ሌላ አሳሳቢና አደገኛ ምናልባት መመለስ የማይቻልበት ሁኔታ ውስጥ እንዳይገባ በቅጡ ለመረዳት የሚታወቁ ነገሮች አሉ ወይ? መንስኤዎቹ ምንድን ናቸው የሚለውን ለመረዳት አቅም አግኝተን የሆነ የት ነበርሽ? ትክክል ነው። አሁን የመረዳት መጠናችን ትክክለኛው ደረጃ ላይ መድረስ መቻል አለበት። የሚጠብቀንን ነገር ማየት መቻል አለብን እና ያው የነ ጥያቄዎች ይኖራሉ። በማንኛውም ማህበረሰብ ውስጥ ጥያቄዎች አሉ። አሜሪካ ነግም ሀገር አለ አይደል? አሁንም ጥያቄዎች አሉ። ግን ጥያቄዎቻችንን በሰለጠነ መንገድ መፍታት መቻል ነው ስልጣኔ እንጂ ጥያቄዎቻችንን የእኔን ጥያቄ ለመመለስ የሌላን ሰው ጥያቄ መሰረዝ አይጠበቅብኝም። ስለዚህ ኢትዮጵያ እንደ ሀገር እጣፋንታችን የጋራ ነው የሚል ስኖነት አለኝ እና ያንን ለማድረግ ምንድን ነው ሰላም በባህሪው በተለይ እርቅን የመሰለ ደግሞ ሰላም ከልብ የመነጨ እርቅን ለማንጣት የሁሉንም ሰው ይሁንታ ይጠይቃል። ጠብ ግን ወይም ደግሞ ግጭት ግን ብዙ ሰው አይፈልግም። በትንሽ ተዋንያን ብዙዎችን መድረስ ይችላል ግጭት። ስለዚህ በጣም ከባድ የሚያደርገው የእርቀ ሰላሙን መንገድ የእያንዳንዳችንን ይሁንታ መጠየቁ፣ የጥቂት ሰዎች ይሁንታን አለማግኘት የእርቀ ሰላም ሂደቱን ያከብደዋል። ለእኛ እንደ እርቀ ሰላም ኮሚሽን ያለንበት ሁኔታ ምንድን ነው? ማለት አሁን እርቀ ሰላም ለመስራት ዘላቂ የሚባለውን እርቅ ነው እኛ የምናስበው፣ እና አሁን የዕለት ሰላም ጥያቄ ውስጥ የገባበት ሁኔታ ነው ያለው እና ያም ሆኖ ግን የምንችላቸውን የቅድመ ዝግጅት ስራዎች እየሰራን ነው ያለ ነው። ህብረተሰቡንም ተስፋ የሚያስቆርጠው እርቀ ሰላም ኮሚሽኑ የታለ የሚል በጣም ተደጋጋሚ ጥያቄ እንሰማለን እና፣ በነገራችን ላይ እርቀ ሰላም ኮሚሽኑ ያው ከተለያየ ቦታ የመጡ ሰዎች እና ለሀገራቸው የሆነ ነገር አድርገዋል ተብሎ የሚታሰቡ ሰዎች ናቸው እዛ ጋ ያሉት ግን እርቀ ሰላም ሊረጋገጥ የሚችለው በአርባ አንድ ሰዎች አይደለም። እያንዳንዳችን ቤታችን ውስጥ አልጋ ላይ የቀሩት ሽማግሌ አባት ለእርቀሰላም ሚና አላቸው እና መጀመሪያ የእርቀ ሰላም ልብ ያስፈልጋል። ያ ልብ ደግሞ ገድሎ የማሸነፍ ሳይሆን የመሸነፍ የትላንት ታሪካችንን ተመርኩዘን ለመገዳደል ለመጠፋፋት ሳይሆን የነገ ብሩህ ተስፋችን የሚዘን ትላንታችንን ግን አክመ ነው። ምክንያቱም መታከም አለበት። ዝም ብሎ የሚታሸቁትን ነገ ያመረግጣል አክመ ነው ወደፊት የሚሄድ የሚል ነገር ነው ያለን። እና ትልቁ መስተመር ያለበት ለሰላም የእያንዳንዳችን እጅ ጠቃሚ ነው፣ ለግጭት ግን የአንድ ሰው እጅ በቂ ነው። ስለዚህ ይህንን በመረዳት ሁላችንም አንዳችን አንዳችንን ከመኮነን፣ አንዳችን አንዳችንን ከማኮሰስ ወጥተን የመጣልበት መንገድ በጣም ከባድ ነው። ስለዚህ ያንን መንገድ እንዳንደግመው ወይም ደግሞ ሊመጣ ሊሆን የሚችለው ነገር በጣም ከዚህ የከፋ ሊሆን ስለሚችል ያንን እንዳንደግመው ጥንቃቄ እንዴት እናድርግ? አሁን በዚህ በትንሽ ቀንም በእነዚህ ወራት እንኳ ብዙ ነገር አጥተናል እና እዚህ በኋላ የባሰ ነገር እንዳናጣ በተለይ በተለይ ሁላችንንም ተሸክማን የምታጥረው ሀገራችንን እንዳናጣት አንዱ አንዱን ከመኮንን አንዱ አንዱ ላይ ነግሶ ለመታየት ከሚደረግ ሩጫ ተቆጥበን ሁላችንም ብቅ ብለን ሀገራችንን ከፍ ማድረግ የምንችልበት የጋራ ታሪክ አብረን የምንጠፍበት የጋራ ሐዘን ምዕራፋችንን የምንዘጋባቸውን መጽሐፍቶች መጀመር አለብን ብዬ አስባለሁ። ቢያንስ እኛ እኛ ነን፣ ግን ልጆቻችን ይህ አይገባቸውም። የእኛ ትውልድ ታሪክ ተብሎ የሚጻፍለት እርስ በርስ የመገዳደል ታሪክ መሆን የለበትም። ለምን ትናንት የነበረውን የእርስ በርስ መገዳደል ታሪክ መደምደም ካለብን እርስ በርስ መገዳደል ድጋሚ ልንደመድመው፣ አንድ አዲስ ምዕራፍ ነው የምንከፍተው። እና በእኔ በኩል ዝቅ ማለት ይጠይቃል። በእኔ በኩል መሸነፍ ይጠይቃል። በእኔ በኩል ከኢጎ በላይ አገርን ማሰብ ከራሳችን ጥቅምና ከራሳችን ፍላጎት ወይም ከራሳችን አጀንዳ በላይ ሀገርንና ብዙሃንን የማስቀደም ነገር ይጠይቃል። በዚህ ውስጥ ምሁራን በጣም ትልቅ ድርሻ አላቸው። ፓወር ወይንም አቅም የምንለው በጣም በብዙ መልኩ ነው። ገንዘብ ያለው ሰው የገንዘብ አቅም አለው። ተከታዮች ያሉት ሰው ሶሻል ፓወር አለው። ለምሳሌ አንድ ሃይማኖት አባት በስራቸው በጣም ብዙ ሰዎች አሏቸው። አንድ ሼክ በስራቸው እንደዚህ በጣም ትልቅ ጀማ አላቸው። እና ያንን የተሰጠነን አቅም በሆነ አጋጣሚ ለፍተንም ሆነ ተሰጥቶንም ሆነ ያገኘነው አቅም ሙሉ በሙሉ ለመልካም በመጠቀም ይችን ያለንባትን የመስቀል መንገድ በጥንቃቄና በብልሀት ማለፍ ይጠይቃል ብዬ አስባለሁ። ትልቁ ብልህነት ግን በዚህ ሰዓት ይጎህን እኛም እኮ እንደ ሰው ማለት የምንፈልገው እንደ ሰው መሆን የምንፈልገው ብዙ ነገር አለን ግን ይሄ ከእልህና ከስሜታዊነት በጸዳ መልኩ እስቲ ዛሬ ነይ ዝቅ ልበል እና ገሌ ላሳልፈው የሚል በመሸነፍ የመብለጥ አይነት ስልት የሚጠይቅ ጊዜ ላይ ነን ብዬ አምናለሁ። ለሚበልጥ ዓላማ መሸነፍ ነው ማሸነፍ የሚል ሀሳብ ነው ያስረገጥሽው። የት ነበርሽ? ምናልባትም ከጊዜው ጋር የሚሄድ ራቅ ያለውንም መንገድ ለሚመለከት ተገቢ ሀሳብ ይመስለኛል። በዚህ ሰዓት በደል በደረሰባቸው አሰቃቂና የጭካኔ ጥቃት ለደረሰባቸው ወገኖች በነሱ ዓይንስ ተጠያቂነት ይኖራሉ ወይ? በተደጋጋሚ እየደረሰ ያለ ጥቃት ነው። አንድ ቦታ የሚደርስ ጥቃት የሚጠየቅ ስለሌለ ሌላ ቦታ ሲደገም እናያለን። በአጭር ጊዜ ውስጥ በርካታ ቦታዎች፣ የብዙ ሰዎች ሕይወት በከንተው አልፏል። ሌላ ጊዜ የማይደፈሩ የሚመስሉ የእምነት ቤቶች ጥቃት ሲሰነዘርባቸው እያየን ነው። ተጠያቂነት በሌለበት ዘለቄታ ያለው መረጋጋትም፣ ለዘላቂ ሰላምም ዋስትና አይኖርም እና በሌሎች ላይ በኃይል የሚፈጸም በደል መቼ ነው በደል ፈጻሚውን ተጠያቂ የሚያደርገው? በእርቀ ሰላም ኮሚሽኑ እንደሚሳተፍ የሰላም ተሟጋች ብቻ ሳይሆን እንደ ህግ ባለሙያም ጭምር ክቡራትና ክቡራን አድማጮች የእርቀ ሰላም ኮሚሽን ምክትል ሰብሳቢ የትነበርሽ ንጉሴን የሚያወያየው የአሉላ ዝግጅት አላበቃ በነገው ምሽት ይቀርባል። ተከታዩ የማጠቃለያ ዜና አዳነች ታሰማናለች። በመቶዎች የሚቆጠሩ የእሳት አደጋ ሰራተኞች ዛሬ በምዕራባዊው ዩናይትድ ስቴትስ ክፍለ ግዛት ካሊፎርኒያ በኃይለኛ ንፋስ ምክንያት የተነሳውን የሰደድ እሳት ለመከላከል እየታገሉ ናቸው። የትላንቱ እሳት የተነሳው በሎስ አንጅለስ ምዕራብ በኩል ባለው ጌቲ ቤተመዘክር አጠገብ ሲሆን ወደ 250 ሄክታር ሰፍቶ ቢያንስ 8 መኖሪያ ቤቶችን አጋይቷል። በጣም ውድ ቤቶች የሚገኙበት አካባቢ መሆኑ ተዘግቧል። በብዙ ሺህ የሚቆጠሩ ሰዎች ከአካባቢያቸው ለመውጣት ተገደዋል። የእሳት አደጋ ሰራተኞች ካለማቋረጥ በተለያዩ ቦታዎች የሚነሱ የሰደድ እሳትን ለማጥፋት እየተረባረቡ መሆናቸው ተዘግቧል። የሰደድ እሳቱ ከ30 ሺህ በላይ ሄክታሮችን አዳርሷል። 15 ከመቶውን ለመክታት ተችሏል። እስከ ትላንት ባለው ጊዜ ውስጥ ከ120 በላይ የሚሆኑ የህንፃ ክፍሎች ወድመዋል። አመሰግናለሁ አዳነች። ለማጠቃለያው አጠቃለያው ደብረ ብርሃን ነገር እስከ አንድ ዲግሪ ሴልሺየስ ድረስ ትበርዳለች። በርኖስ የሚሠራው ይህን እኔ ነው። አዲግራት ስድስት አዲስ አበባ ዘጠኝ ድረስ ይወርዳሉ። ክቡራትና ክቡራን አድማጮች ዝግጅታችን ተጠናቀቀ። ለስለስ ባለ ሙዚቃ እንሰነባበት። ጤና ይስጥልኝ በእኛ በኩል። zi radyodum tam